የባህል መድረክ ኢትዮጵያውያን ቤተ እስራኤሎች በአይሁድ አቆጣጠር መሰረት እሁድ መስከረም 2 ቀን 2008 ዓ ም ማታ አዲሱን የአይሁድ 5776 ዓመትን ጀምረዋል። ሮሽ ሐሸናህ በአማርኛ ርዕሰ ዓመት የኢትዮጵያ ቤተ እስራኤላውያንን ጨምሮ በአይሁድ ሮሽ ሐሸናህ በመባል የሚታወቀውን አዲስ ዓመታቸውን ከመስከረም ሁለት እስከ መስከረም አራት ቀን ማታ ድረስ አክብረዋል። በአዲስ አበባ ቀጭኔ አካባቢ በሚገኘው ቤተ ሰላም ሲናጎግ ማለት መሞክራብ የቤተ እስራኤል ማህበረሰብ በተገኘበት በሃይማኖታዊ ስርዓት ተከብሯል። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በዕለቱ ዝግጅታችን ስለ አከባበር ስነስርዓቱ እንዲሁም የአይሁዳውያን የዘመን አቆጣጠር ከኢትዮጵያ ዘመን አቆጣጠር ወይም ባህረ ሐሳብ ጋር ያለውን ተዛማጅነት የሚነግሩንን ባለሙያዎች ይዘናል። መልካም ቆይታ። አዲሱን 2008 ዓ ም ከተቀበልን ዛሬ ስድስት ቀናት ተቆጠሩ። የዘመን መለወጫ በባህላዊውና ዓለማዊው ትውፊት እንቁጣጣሽ፣ በኢትዮጵያ ቤተ ክርስቲያን ትውፊት ቅዱስ ዮሐንስ እየተባለም ይጠራል። የተሰናበት ነው 2007 ዓም በየአራት ዓመቱ እንደሚሆነው ጳጉሜ ስድስት ቀናትን ነበር የያዘችው። የኢትዮጵያ ዘመን አቆጣጠር ከተለያዩ የዘመን አቆጣጠሮች ጋር ይዛመዳል። ከአይሁድ የዘመን አቆጣጠር ወይም ደግሞ ሀሳበ አይሁድ ጋር ይገናኛል ያሉን የዘመን አቆጣጠር መምህርና ጋዜጠኛ አቶ ሄኖክ ያሬድ ፋንታ እንዲህ ያስረዳሉ። መቼም የኢትዮጵያ ካሌንደር ስንል የኢትዮጵያ ባህረ ሀሳብ ስንል ልዩ ልዩ አቆጣጠሮችን የያዘ ነው። ኢትዮጵያ ስንል አይሁዱንም ክርስቲያኑንም እስላሙንም ሌላውንም ሁሉ ያጠቃለለ ነው እና በዛ ውስጥ ደግሞ ስንመለከተው ባህረ ሀሳብ ብለን ስናነሳ አንዱ መገለጫው የአይሁዱ ካሌንደር ሀሳበ አይሁድ የምንለው ነው። ይሄ የአይሁድ ካሌንደር ወይንም ሀሳበ አይሁድ የምንለው መሰረት የሚያደርገው በፀሐይና የጨረቃ ጥምር አቆጣጠር ነው። በተለይ አይሁዶች ወራቸውን በጨረቃ አመታቸውን በፀሐይ ይቆጥራሉ። እና ከሚያከብሩት በተለይ የዓመት መነሻ በጨረቃ አቆጣጠር መስከረም ሀያ ዘጠኝ ቀን ነው። ይሄ ምን ማለት ነው? በፀሐይ መስከረም ሁለት ነው፣ በጨረቃው መስከረም ሀያ ዘጠኝ ነው፣ በአይሁድም አቆጣጠር ኢሉል ሀያ ዘጠኝ ነው። ስለዚህ የመጨረሻ ሆኖ ወደሚቀጥለው የሚሄደው የጨረቃ የመስከረም ወር ሀያ ዘጠኝ ስለሆነ ከማታ አስራ ሁለት ሰዓት በኋላ መስከረም ሁለት ቀን ጥቅምት አንድ ቀን ወይንም ቲሽሪ አንድ የአይሁድ አዲስ አመት ይገባል ይሄ እንግዲህ ምንድን ነው የሚባለው ሮሽ ሀሻና ይባላል የዕብራይስጡ ቃል ነው በግዕዙ ርእሰ አመት ማለት ነው የአመት መጀመሪያ የአመት መነሻ እንደማለት ስለዚህ እንግዲህ መስከረም ሁለት በጨረቃ አቆጣጠር ጥቅምት አንድ ነው ማለት ነው የአይሁዳውያን አዲስ አመት የገባበት ዕለት በጨረቃ አቆጣጠር መስከረም ሁለት ማታ ጥቅምት አንድ ይገባል የጨረቃ ጥቅምት አንድ እንግዲህ አይሁድ አቆጣጠር። እንደገና ደግሞ በሊተርጂካል አቆጣጠር በቤተ ክርስቲያንም አቆጣጠር ስንነሳም እለት የሚጀምረው ከማታ አስራ ሁለት ሰዓት በኋላ ነው የሚጀምረው ጠዋት አስራ ሁለት ሰዓት አይደለም። በፀሐይ ሲሆን ጠዋት አስራ ሁለት ሰዓት ነው። ለምሳሌ መስከረም አንድ ቀን ጠዋት አስራ ሁለት ሰዓት አዲስ ዓመት ገባ ሁለት ሺ ስምንት ዓመት ገባ እንላለን። የጨረቃ ጥቅምት አንድ የአይሁድ አዲስ ዓመት መባቻ የሆነው ደግሞ የሚገባው ማታ አስራ ሁለት ሰዓት በኋላ ነው። ስለዚህ ቤተ እስራኤላውያን ማታ ከአስራ ሁለት ሰዓት ጀምሮ ጥቅምት አንድ የአዲሱ አመት መግቢያ ብለው ዘመናቸውን ይጀምራሉ። ከአምስት ሺ ሰባት መቶ ሰባ አምስት ወደ አምስት ሺ ሰባት መቶ ሰባ ስድስት ዓመተ ፍጥረት ይሸጋገራሉ ማለት ነው። በአዲስ አበባ ከተማ ቀጨኔ አካባቢ በሚገኘው ቤተሰላም ሲናጎግ ማለትም ሞክራብ የቤተ እስራኤል ማህበረሰብ በተገኘበት በሃይማኖታዊ ስነ ስርአት በዓሉ ተከብሯል። በአዲስ አበባ በሚገኘው ቤተሰላም ሲናጎግ የቦርድ አባል የሆኑት አቶ ተፈራ ወርቅሱ ባለው እንደተናገሩት የአይሁድ ሰባተኛ ወር የሆነው ቲሽሪ ወር አዳም የተፈጠረበት ወር ነው። አዳም ከተፈጠረ 5776ኛ ዓመት በሌላ አነጋገርም የዓለም የልደት ቀን ነው ሲሉ ገልጸዋል። የአዲስ ዓመት አከባበር ደግሞ ይላሉ፣ አቶ ተፈራ ወርቅ በመቀጠል ብዙ አከባበሮቹ ከኢትዮጵያውያን አከባበር ጋር ፈጽሞ የተለየ ነው። በአይሁዳውያን ስርዓት አከባበር ነው። እኛ የምናከብረው ማንኛውም በዓሎች ያው በመጽሐፍ ቅዱሳዊ ትእዛዝ ስለሆኑ ሁሉም በዓሎች የመጽሐፍ ቅዱሳዊ ትእዛዙን በጠበቀ መልኩ ነው እኛ በዓሉን የምናከብረው እና በዓሉ ሲከበር ያው የበዓሉ የመግቢያ ጸሎቶች አሉ። ይህንን በዓል አስመልክቶ የሚደረግ በዓሉ የሚከበረው ያው ጣፋጭ የሆኑ ነገሮችን በመብላት ለምን መጪው ዘመን ጣፋጭ እንዲሆንና የተባረከ ዘመን እንዲሆን ብለን በማሰብ ቀኑንም ደግሞ በጸሎት በመባረክ ነው የምንጀምረው። ለምን ይሄ ቀን ማለት ለአስሩ የንስሐ ቀን ወይም ለዮም ኪፑር መዳረሻ መነሻ ቀን ስለሆነ ከዚህ ጊዜ ጀምረን ባለው አስር ቀን ውስጥ ሁሉ የተጣላ ሰው የሚታረቅበት ሾፋር በመንፋት ሾፋር ማለት ቀን እንደመለከት ማለት ነው። ስለዚህ በዚህ ቀን ያው ፈቀ እንደመለከት እየነፋ ነው የምናከብረው እስከ ንስሐው ቀን ድረስ። እነዚህን ነገሮች የሚያደርግበት ቀን መነሻ ስለሆነ አከባበሩ ፈጽሞ ከእንቁጣጣሽ ጋር የተለየ ነው። አይሁዳዊ ስርዓቱን በጠበቀ መልኩ ነው የሚከበረው እና እርድ ምናምን የለም ማለት ነው። እርድ አለ፣ መስዋዕት አለ። ያው የእስራኤል እዚያው የበላይ እንጂ ማለት ራስ እንጂ ጅራት አታድገን በሚል ስርዓት ውስን ለመፈጸም ካረድን በኋላ የበጉን ጭንቅላት፣ የታረደውን የበግ ጭንቅላት በመያዝ ጸሎት ይደረጋል። አምላክ መጪውን ዘመን ራስ እንጂ ጅራት እንዳያረገን፣ ከሁሉ በላይ እንጂ በታች እንዳያደርገን በሚል ስርዓት እርድ እናከናውናለን። አዲስ አበባ ቀጨኔ አካባቢ ነው የምንገኘው። አዲስ አመት ክብረ በዓላችንንም አብረን ተሰባስበን ነው ያከበርነው ነው ያሉኝና እንደሚታወቀው አብዛኞቹ ቤተ እስራኤላውያን ጎንደር አካባቢ እንደነበሩ ነው የሚታወቀው። አዎ ያው የኢትዮጵያ ቤተ እስራኤል ወደ ኢትዮጵያ ገብቷል ተብሎ የሚታሰበው ያው ፕሪ ታልሙዲክ ነው ማለት ከንጉስ ሰለሞን ሞት በኋላ እስራኤል በገጠማት ችግሮች ነው ወደ ኢትዮጵያ ተሰዷል ተብሎ የሚታሰበው። ከዛ ጊዜ ጀምሮ ለረጅም ጊዜ በኢትዮጵያ ውስጥ የኖረ የአይሁድ ማህበረሰብ ነው። ይህም ማህበረሰብ ይኖር የነበረው በጎንደር ስለነበረ በወቅቱ ገጥሞት የነበሩትን የተለያዩ ችግሮች መቋቋም እየከበደው ስለመጣ በኋላ ከጎንደር እምነታቸውን በማስመሰል ዋናው የአይሁድ እምነታቸውን ደግሞ በድብቅ ይዞ በመሄድ ለማምለክ ወስኖ ወደ ተለያየ አካባቢ የተበተነው የእነሱ ማህበረሰብ ነን። ቀጨኔ ማለት ደግሞ ከተለያየ የሰሜን ሸዋ ማህበረሰብ የሚመጣን ሰው ታገኛለሽ። ከመራሃ ቤቴ፣ ከመንዝ፣ ከጅሩ ከደራ ከነዚህ አካባቢ የመንግስትም ከለላ ለማግኘት በፊት የኢትዮጵያ ዋና ከተማ እንጦጦ ስለነበረ ንጉሱ የሚኖሩ የነበሩት እንጦጦ ስለነበረ ከእንጦጦ ዘቅ ብለሽ ነው ቀጨን የሚገኘው፣ ወደዛ አካባቢ እየመጡ እየተሰባሰቡ አብሮ መስፈር ጀመሩ። ያው ማህበረሰቡ ጋር ትልቅ ነገር የምታየው ምንድ ነው? አሁንም ድረስ ማንነቱንና ስርዓቱን አሁንም አይደንቲቲውን ጠብቆ የሚኖር ህብረተሰብ ነው። አሁንም ድረስ ማህበረሰባችን ጋር ከሌላ የመጋባት ከሌላ የመቀላቀል ነገር የለም። እንግዲህ ዘንድሮ አንድ ላይ ተሰባስባችሁ ነው የአዲሱን ዓመት ያከበራችሁት? ውድለታ። አዎ፣ እንደነገርኩሽ ይሄ ማህበረሰብ ከጎንደር ተገንጥሎ ከሄደ በኋላ አሁን እያስመሰልን የምንሄደውን ሃይማኖት ትተን ወደ ዋናው እምነታችን ወደ ዋናው ማንነታችን መመለስ አለብን ብሎ ያለ ማህበረሰብ ነው ያለ ህብረተሰብ ነው። አሁን እያከበረ ነው ይህም ቁጥራቸው በመቶች የሚቆጠሩ ወጣቶች ነው። በየዓመቱ እንደምናደርገው የረውሻሻናን ወይም የሰረቀ ብርሃን ወይም አዲሱን ዓመታችንን አክብረናል። ሰኔ ግም ብሎ የሐምሌን ጨለማ ጥሎ ሄዶ የነሐሴን ጎርፍ ሙላት አልፎ መስከረም መሰስ ብሎ ሲጠባ አደይ አበባ በየቦታው የሚታይበት አዲስ ዓመት አዲስ ዘመን አንድ ብሎ የሚጀምርበት ብቻ ሳይሆን ከባዱ ዝናብ ጋብ የሚልበት ጥቢ የሚጀምርበት ወር ነው። አቶ ሄኖክ ያሬድ ፋንታ እንግዲህ ምንድ ነው የኢትዮጵያን ዘመን አቆጣጠር ስናስብ እንግዲህ እዚህ ወቅቶች አሉ በዋናነት ክረምት አልፎ መስከረም ሲጠባ ይባላል እና መስከረም አንድ ላይ ሁለት ሺህ ስምንት ሲል የካሌንደሩ መሰረት በሁለት ምሰሶ ላይ የቆመ ነው። አንደኛው በፀሐይ አቆጣጠር ነው። ሁለተኛው በፀሐይና በጨረቃ ጥምር አቆጣጠር ነው። ይሄ መስከረም አዲስ ዓመት እንቁጣጣሽ፣ ቅዱስ ዮሐንስ፣ ርዕሰ አውደ ዓመት ተብሎ የዓመት ዙር መነሻ ተብሎ ይነገራል። እቺ ልዩ መገለጫ ነች። የኢትዮጵያ አዲስ ዓመት መስከረም አንድ ልዩ የሚያደርገው አንደኛው ጥቢ የሚመጣበት አበቦች የሚወጡበት በተለይ አደይ አበባ የምትፈካበት የምትታይበት ነው። ሌላው ልዩ የሚያደርገው ደግሞ ቀንና ሌሊት እኩል አስራ ሁለት አስራ ሁለት ሰዓት የሚሆንበት የመስከረም ሀያ አምስት አቅራቢያ ላይ የኢኪኖክስ የሚባለው የሚገኝበት ነው። ስለዚህ ሁለት ሺህ ስምንት ብለን አዲስ ዘመን እንጀምራለን። ይሄ ፀሐዩ ነው። የፀሐይና የጨረቃ ጥምር አቆጣጠር ደግሞ ሁለት ሺህ አስራ ስድስት ብለን እንነሳለን። ይሄ የሚሆንበት ዋናው ምክንያት ምንድን ነው? ፋሲካ በየአመቱ ይዟዟሯል። አሁን መስከረም አንድ በሁሉም አብያተ ክርስቲያናት በኢትዮጵያ ኮሎኝም ያለችው ሚካኤልም እንደዚሁ መስከረም አንድ እንደሚታወጅ አምናለሁ። ፋሲካን ያገኘ ነው በዚህ በሁለት ሺ አስራ ስድስት አስልተን ነው ወይንም በሰባት ሺ አምስት መቶ ስምንት ዓመተ ዓለም ነው። ይሄ የፀሐይና የጨረቃ ይህም ምክንያት የሚሆነው ምንድን ነው? ከአይሁድ አቆጣጠር ጋር ስለሚዛመድ ከአይሁድ ፋሲካ ከሚውልበት ቀን ቀጥሎ ያለው እሁድ ኒሳን አስራ አራት ወይም ሚያዚያ አስራ አራት ጨረቃ ሙሉ ከምትሆንበት ቀጥሎ ባለው እሁድ የክርስቶስ ፋሲካ ይውላል እና ሁለት ሺ አስራ ስድስት ብለን በሉኒ ሶላር አውቀናል። ይሄም ደግሞ ምን ማለት ነው? አምና ፋሲካ ያከበርነው ሚያዚያ አራት ነው። ዘንድሮ ደግሞ የምናከብረው ሚያዚያ ሀያ ሶስት ነው። ስለዚህ በጨረቃ ላይ ስለተመሰረተ መስከረም አንድ ልዩ የሚያደርገው አንዱ የአደይ አበባ መውጣት ብቻ በስፋት መታየት ብቻ ሳይሆን የካሌንደሩን መሰረት የሚነገርበት የሚታይበት ምሰሶ ነው። በተለምዶ የእንግሊዝኛውን ቃል ወስደን ካሌንደር የምንለውን በአማርኛችን ባህረ ሀሳብ መባሉን አቶ ሄኖክ ያሬድ ፈንታ ተናግረዋል። ግን ባህረ ሀሳብ ለምን ተባለ? አቶ ሄኖክ እንዲህ ይገልጹታል። ጥሩ ባህረ ሀሳብ ባጭሩ ካሌንደር ማለት ነው። ልክ ነው። ግን ለምን ባህረ ሀሳብ ተባለ ብንል ባህርንና ካሌንደርን ሀሳብንና ካሌንደርን ምን አገናኘው ቢባል አሁን ለምሳሌ መልካም ምኞት ስንገላለት እንኳን ከዘመን ዘመን አሸጋገረህ አሸጋገረ አሸጋገረ እንባባላለን። መሻገር ምንን ያመለክታል? ባህርን ይመስላል። ወንዝን መሻገር አለ። ስለዚህ ሁልጊዜ የመሻገር ነገር አለ እና ሊቃውንቱ ዘመንን በባህር መስለውታል። ከጥንት ጀምሮ ባህር ሲባል ዘመንን ይወክላል። ሀሳብ ደግሞ ቁጥር ነው። ቁጥር ያለው ዘመን እንላለን። ቁጥር ያለው ዘመን ሲል ባህር ሀሳብን ይይዛል ማለት ነው። ባህር ሀሳብ ደግሞ ከካሌንደርም ደግሞ ያልፋል፣ አስትሮኖሚ ውስጥም ይገባል። የስነ ፈለክንም ጭምር ያካተተ ትልቅ ትምህርት ነው። በተለይ በኢትዮጵያ ቤተ ክርስቲያን አምስተኛ ጉባኤ ተብሎ የሚታወቅ ነው እና በአጭሩ የኢትዮጵያ ካሌንደር ስንል የኢትዮጵያ ባህረ ሀሳብ ማለታችን ነው። አንዳንዶች የኢትዮጵያን ባህረ ሀሳብ ማለት ካሌንደር የጁሊያን ሲሉ መጥራታቸው ፍጹም ስህተት ነው ያሉት አቶ ሄኖክ ሌላው ኢትዮጵያውያን አዲስ ዓመትን የሚቀበሉት ከሌሊቱ ስድስት ሰዓት ማለት እኩለ ሌሊት ላይ ሳይሆን ማለዳ አስራ ሁለት ሰዓት ላይ ነው ሲሉ የዘመን አቆጣጠር የስነ ፈለክ ሚስጥር መምህሩ አቶ ሄኖክ ያሬድ ፈንታ በዝርዝር አስረድተዋል። የጁሊያን ካሌንደር የሚል አነጋገር አለ። የኢትዮጵያ ካሌንደር ስንል አሁን አንዳንድ ጽሑፎች የጁሊያን ካሌንደር ይላል። በጭራሽ የጁሊያን ካሌንደር አይደለ። አንደኛ የጁሊያን ካሌንደር እኮ ማለት ወሩ አስራ ሁለት ናቸው፣ ቀኑ ደግሞ ሰላሳ አንድ ሰላሳ ሀያ ስምንት ሊፒር ላይ ሀያ ዘጠኝ ያደርጋል። ግሪጎሪያንም ይህንን ነው የሚከተለው። በአመት መነሻም አንገናኝ፣ በወር መነሻም አንገናኝ፣ በስም ጥሪም አንገናኝ። ጁሊያን አቆጣጠሩ ጋር የምንቀራረበው በምንድን ነው? መሬት ፀሐይን ዙራ የሚፈጅባት ጊዜ ሶስት መቶ ስ ስድስት አምስት አንድ አራተኛ በማለት ነው የምንቀራረበው። በሌላው ላይ አንገናኝም። በአመት ቁጥር አነሳስ አንገናኝም፣ ግን አምጥተው የጁሊያን ካሌንደር ይሉታል። ለነገሩ የጁሊያን ካሌንደር እኮ ጁሊየ ሴዛር ሲመሰርቶ አርባ ስድስት ቢሲ ላይ ሮማውያን ይጠቀሙ የነበረው የጨረቃ ነው። እስክንድሪያ ሲመጡ የፀሐይ አቆጣጠር አዩ። ፀሐይ አቆጣጠር ደግሞ ጥንታዊ ነው። ይሄ የፀሐይ አቆጣጠር ከእርሻ ጋርም የተያያዘ ነው። ከወቅት ጋር የተያያዘ ነው። ከአራቱ ሲዝኖች ጋር የተያያዘ ነው። የጥንት ኢትዮጵያውያን ይጠቀሙበት የነበረ ነው። ከአባይ ስልጣኔ ጋር ስናያይዞ ያለው ግብፅም መሰረት የሚሆነው የጥንቱ የኢትዮጵያ ስልጣኔ መሆኑን የሚያሳዩ ጥናቶችም አሉ። ሁለታችንም ተመሳሳይ አለ። ስለዚህ የወቅት የሚያሳይ ፀሐይ አቆጣጠሩ ጁሊያኖች ወሰዱ። ከማን ነው የወሰዱት ማለት ነው ይህንን የፀሐያን አቆጣጠር ከጥንት ኢትዮጵያውያን እና ከጥንት ግብፃውያን አቆጣጠር ነው። ከእነሱ መሀል ላይ ነው እንግዲህ የኢትዮጵያ ካሌንደር፣ የኮፕቲክ ካሌንደር የወጣው። ስለዚህ የጁሊያን ካሌንደር ሊባል አይችልም። ሌላው ደግሞ የኢትዮጵያ አዲስ ዓመት መቼ ነው የሚገባው ቢባል መስከረም አንድ ቀን ጠዋት በፀሐይ አቆጣጠ ጠዋት አስራ ሁለት ነው። አሁን ከቅርብ ጊዜ ወዲህ እኩለ ሌሊት ስድስት ላይ ርችት እየተተኮሰ አዲስ ዓመት ገባ ይላል። እንዴ ሌሊት ስድስት ሰዓት የሚገባ ዘመን የለም። ይሄ ኤሮሴንትሪክ መሆን ነው። የኛ ኢኳተር ላይ ነው ያለ ነው። እኩል አስራ ሁለት አስራ ሁለት ሰዓት ላይ የተመደበ ነው ያለን። ጠዋት ስንነሳ እኮ የኢትዮጵያ ሬዲዮ ከጠዋቱ አንድ ሰዓት ይላል እንጂ ከጠዋቱ ሰባት ሰዓት አይልም። ከወንድሜ ጋር ጠዋት ስገናኝ አሁን እኮ አንድ ሰዓት ሆነ በል እንሂድ፣ እንውጣ እላለሁ እንጂ ጠዋት ሰባት ሰዓት አንልም እና የኢትዮጵያን ባህረ ሀሳብ ማወቅ ያስፈልጋል። ሁለተኛ ደግሞ አራቱ ወቅቶች ሰዎች አሉ። አሁን በእኛ ክረምት ነው፣ በአውሮፓ ሰመር ነው። አሁን አዲስ አበባ ብትሰሚ የተለያዩ ዩኒቨርሲቲዎች ኮሌጆች ሳመር ኮርስ አለብኝ ይላሉ። ቅልጥ ባለው ክረምት እንዴት ሳመር ይባላል? የድሮዎቹ ሊቃውንት በመጽሐፎቻቸው ጽፈው አስቀምጠዋል። ምን ይላሉ? በእኛ በጋ በነሱ ክረምት፣ በእኛ ጸደይ በነሱ መጸው እንዲህ እያሉ በመስመር አስምረው አስቀምጠዋል። እና እቺን የኢትዮጵያ ዘመን አቆጣጠር ላይ የኢትዮጵያ በዓል አከባበር ላይ ትንሽ ትኩረት ያለመስጠት አለ፣ ለባህል ቦታ ለቅርስ ቦታ ያለመስጠት ነገር አለ። ሌላ ምናልባት እዚህ ላይ ባንሳት ቢያስፈልግ መስከረም አንድ ቀን አዲስ አመት ነው። አምስት መዝጊያ ነ እንግዲህ ስድስተኛው ጳጉሜ ሽሩፍራፊ ነች ተጠጋግታ ልፍበሉ ብላ አንድ ቀን ትሞላለች። ግን ዋናው ጳጉሜ አምስት ቀንና እንግዲህ መሰረታችን ዓመተ ምሕረት ስንል ከጌታ ልደት አደለ የምንነሳው መገለጫ ውስጥ ስለሆነ ጳጉሜ አምስት ቀን ምንጊዜም የገናን ዕለት ያመለክታል። በአሁን በቤተ ክርስቲያን አጠራር ጳጉሜ አምስት ልዩ ስም አላት። ልደት ትባላለች፣ ብርሃን ትባላለች፤ ምክንያቱም ጌታ የተወለደበትን ዕለት ታመለክታለችና። በሌላ በኩል ምሪያ ትባላለች። ምሪያ ማለት የምታዘዋዙር የምታሽከረክር ዓመቱ በዋለበት እንዳይውል አምና፣ ለምሳሌ መስከረም አንድ ቀን ሐሙስ ነበር የዋለው ዘንድሮ ቅዳሜ የዋለው ጳጉሜ አምስትንና ጳጉሜ ስድስት ስለመጣች የምታዝልን ምታሽከረክር ማለት ነው። ስለዚህ አሁን ዘንድሮ ሁለት ሺህ ስምንት ታህሳስ ሀያ ስምንት የሚውለው ገና ሐሙስ ነው የሚውለው በአራት አመት ሀያ ስምንት ይውላል። ሶስቱን ዓመት ግን ታህሳስ ሀያ ዘጠኝ ይሆናል። ስለዚህ ምንድነው? ምንጊዜም ጳጉሜ አምስትና የክርስቶስ ልደት ሶስቱን አመት ታህሳስ ሀያ ዘጠኝ ጋር ተመሳሳይ ነው። አራተኛው አመት ላይ ሀያ ስምንት የምናደርገው ከጳግሜ አምስት ጋር አንድ መሆን ስላለበት ነው። አመቱ ሶስት መቶ ስልሳ አምስት ቀን ነው። ለሰባት ስናካፍለው ሀምሳ ሁለት ጊዜ ሰባት ይሆንና አንድ ይተርፋል። ምን ማለት ነው? ሶስት መቶ ስልሳ አራት ቀን ሲደመር አንድ ያቺ አንድ ነች። እንግዲህ ሀምሳ ሁለት ጊዜ የተመላለሰችው እለት ወደሚቀጥለው እንዳትሄድ ራሷን እንዳደግም በአንድ የምታዘልለዋ ያቺ ጳጉሜ አምስት ነች። እሷን ነው እንግዲህ የምታዘዋዝሯ የምትባለው። ከነዛ ከሶስት መቶ ስልሳ አራቱ ከሀምሳ ሁለት ጊዜ ሰባቱ፣ ልዩ በሆነች ያቺ ምሪያ በምንላት እለት ጌታችን የሱስ ክርስቶስ የተወለደባትን ታመለክታለች ተብሎ ከታህሳስ ሀያ ስምንት ወይንም ከታህሳስ ሀያ ዘጠኝ ጋር ምንጊዜም ትተሳሰራለች። ስለዚህ ይሄ ልዩ መገለጫው ነው እና ለዚህ ነው። ኔጎባር ኔጎባር አይነት መሻን የሚባሉ የውጭ ሊቃውንት በተለይ ኦቶ ኔጎባር ኢትዮፒክ አስትሮኖሚ ኤንድ ኮምፒውተርስ ብሎ በጻፈውም ላይ፣ በልዩ ልዩ ጥናቶቹም ላይ ፐርፌክት ካሌንደር የሚል አገላለጽ ሁሉ ሰጥቶታል። አስራ ሦስት የፀሐይ ወራት የሚለው የቱሪዝም ማስተዋወቂያ ምናልባት አሁን እንደው ችላ ቢሉትም አለምን የሚያስተዋውቀው ይሄ ልዩ ካሌንደራችን። አድማጮች በዕብራይስጥ በዘመን መለወጫ ሮሽ ሃሸናህ ሲባል መልካም ምኞት ይገለጻል። ሻና ቶባህ ኦሞቶካህ የተስማማ ጣፋጭ አዲስ ዓመት ሲባል ደግሞ መልካም ምኞት ይነገራል። ቃለ ምልልስ የሰጡንን በዶቼ በልስን በማመስገን አዲሱ ዓመት የጤና፣ የፍቅር፣ የሰላምና የብልጽግና ያድርግልን በማለት የዕለቱን መሰናዶ ይነደመድማለሁ። አዜብ ታደሰ ነኝ። መልካም አዲስ ዓመት ጤና ይስጥልኝ።